የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከሚ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለመጀመሪያ ጊዜ በማዘጋጃ ቤታቸው ከተማ ውስጥ የኢትዮጵያ ባንዲራ እንዲውለበለብ ምክንያት ከሆነው አንዱ የኢትዮጵያ ስፖርት ፌዴሬሽን ስብስብ ነው። በሽካጎ፣ በዳላስ በሚደረግበት ጊዜ ያ ቀን ለእኛ ብቻ ሳይሆን ለመንግስት አካላት የኢትዮጵያ ቀን ተብሎ እንዲከበር የተደረገበት ነው። የተረሱ ኢትዮጵያ ውስጥ ወይም ደግሞ እዚህ ያሉ በስፖርቱም በጋዜጠኝነትም በተለያየ መድረክ ለሀገራቸው ትልቅ ስራ የሰሩ ኢትዮጵያን በማስታወስ የክብር እንግዳ በማድረግ እውቅና በመስጠት ደግሞ ትልቅ አስተዋጽኦ አድርጓል። የሰሜን አሜሪካው የባህልና የስፖርት ፌዴሬሽን ፕሬዚዳንት አቶ አብይ ኑርልኝና ና የህዝብ ግንኙነት ኃላፊው አቶ እያዩ ዘነበ ናቸው። አንጋፋው ድርጅት በረዥም ዕድሜው የተጓዘበትን መንገድና አባላቱ ሁለተኛ አገራቸው ባደረጓቸው ዩናይት ስቴትስ ና ካናዳም ሆነ በትውልድ አገራቸው ኢትዮጵያ እንደ ማህበረሰብ ያሳረፉትን አሻራ ፍለግ መልከት ለማድረግ ሻገር ብሎም የተፈተኑበትን ጊዜና ምክንያት መሻሻል አለባቸው የሚባሉ ጉዳዮች ጨምሮ ለመቃኘት በተቀናበረ ዝግጅት ከተናገሩት የተወሰደ ነው። ቆየት ብለው ይመለሳሉ። ሩጫ በአሜሪካ በሚል ርዕስ በየአመቱ የስፖርት ፌዴሬሽኑ በሚሄድባቸው የዩናይትድ ስቴትስ ግዛቶችና ከተሞች ሁሉ ልዩ ዝግጅቶቹን ይዞ ሊገኝ የመጀመሪያ ስራውንም ዘንድሮ የጀመረ አሜሪካውያንን ጭምር በማሳተፍ የህዝብ ለህዝብ ግንኙነቶችን ለማጎልበት ያለመ ድርጅት አንድ አንጋፋ የኦሎምፒክ አትሌት ጨምሮ በአባልነት የሚገኝበት ድርጅት ሶስት አባላቱም ከምሽቱ እንግዶቻችን ውስጥ ናቸው። አብረውን ያመሻሉ። ንጉሴ አክሊሉ በቀደመው የራዲዮ መጽሔት ዝግጅቱ የኳስ ጉዳይ ሲል ከአንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ ጋር በጀመረው ወግ ራቅ ወዳለ ዘመንና ስፍራ ይወስድናል። ሰዓታችን እንደፈቀደ የሚስተናገዱ ሌሎች አዝናኝ ቅንብሮችም አሉን። ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እሁድ ሐምሌ 3 2014 ዓ ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። እንደምናመሻችውሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በደቡብ አፍሪካ ጆሃንስበርግ ከተማ ቀጠናና በሀገሪቱ ምስራቃዊ ክፍል በሚገኙ ሁለት መጠጥ ቤቶች ላይ በተከፈተ የሩምታ ተኩስ 19 ሰዎች መሞታቸውን የሀገሪቱ ፖሊስ አስታውቀ። በጆሃንስበርግ ሶዌቶ መንደር በሚኒባስ ተጭነው የመጡ ጥቃት አድራሾች በአንድ መጠጥ ቤት ውስጥ በመዝናናት ላይ በሚገኙ ሰዎች ላይ የሩምታ ተኩስ መክፈታቸውን ተከትሎ 15 ሰዎች ተገድለዋል። በሀገሪቱ ምስራቃዊ ክፍል ላይ በምትገኘው ፒተር ማርቲስበርግ ከተማ ውስጥ በሚገኝ ሌላ መጠጥ ቤት ውስጥ ደግሞ ሁለት ሰዎች ካለልዩነት በዚያ በነበሩ ሰዎች ላይ የሩምታ ተኩስ ከከፈቱ በኋላ በነበረው የተኩስ ልውውጥ አራት ሰዎች ተገድለዋል፣ ስምንት ሰዎች ደግሞ ቆስለዋል። ፖሊስ ጥቃቶቹ ተያያዥ ስለመሆናቸው ለመናገር ጊዜው ገና መሆኑን ጠቁሞ ተመሳሳይነታቸውን ግን ማጤኑን አስታውቀዋል። ሀገሪቱ ከአፓርታይድ ዘመን ተላቃ ዲሞክራሲን መከተል ከጀመረችባቸው ሶስት አስርት ዓመታት ወዲህ በእጅጉ የከፋ ነው በተባለ የኃይል ጥቃቶችና አለመረጋጋት ሰደድ መመታት በቀጠለችበት ሰዓት ነው። ባለፈው ሐምሌ ወር ላይ በእጅጉ የተንሰራፋ ዓመፅ ዘረፋን ሳት ማጋየትና የመሠረተ ልማትና ኢንዱስትሪ ተቋማትን ማውደም ጥቃቶች ወቅት ሦስት መቶ ሰዎች ሞተዋል። በኮቪድ-19 እዳፋ በተፈተነችው ሀገር በሺዎች የሚቆጠሩ ደግሞ ለእስር ተዳርገዋል። ዘገባው የኤፍፒ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከዓመት በፊት በኩባ የተቃውሞ ሰልፈኞች ላይ የመብት ጥሰት በማድረስ ረገድ ተሳትፏላቸው ባላቸው 28 ባለስልጣናት ላይ የጉዞ ገደብ ጥሏል። መስሪያ ቤቱ በወጣው መግለጫ ላይ ማዕቅቡ የኩባ ኮሚኒስት ፓርቲ ከፍተኛ አመራሮች፣ እንዲሁም በሀገሪቱ የግንኙነትና የሚዲያ ዘርፍ ውስጥ የሚሰሩ ባለስልጣናትን እንደሚያካትት አስታውቋል። መስሪያ ቤቱ የፓርቲውን ባለስልጣናት ባለፈው ሐምሌ በነበረው የተቃውሞ ሰልፍ ተሳታፊዎች ላይ የጭካኔ ተግባር እንዲፈጸም ያለ ፍርድ እንዲታሰሩ ባድሎኛ የፍርድ ሂደት እንዲያልፉና አስርት ዓመታትን ያክል እስር እንዲተላለፍባቸው የሚያደርግ ፖሊሲ ውስጥ ተሳታፊ ናቸው ሲል ከሷል። የኩባ መንግስት ዜጎች እርስ በርሳቸው እንዳይነጋገሩ ከተቀረው ዓለም ጋር እንዳይገናኙ ኢንተርኔት አፋኝ ቀጥሯል ሲልም የውጭ ጉዳይ መስሪያ ቤቱ ከስቷል። ዋሽንግተን የአሁኑ የጉዞ እገዳ የጣለችው በፕሬዚደንት ሬገን ዘመን በወጣው የኩባ መንግስትና የኩባ ኮሚኒስት ፓርቲ ተቀጣሪዎች ስደተኛ ላለሆኑ ሰዎች የሚሰጠውን ወደ አሜሪካ የመግቢያ ፍቃድ በሚከለክለው ማዕቀፍ ስር ነው። ዘገባው የሮይተርስ ነው። ሩሲያ በአንድ ባለአምስት ፎቅ የመኖሪያ ህንፃ ላይ ባደረሰችው የሮኬት ጥቃት በጥቂቱ 15 ሰዎች እንደተገደሉ የዩክራይንን ባለሥልጣናት አስታውቀዋል። ቻሴቪያር በሚባለው ከተማ ውስጥ በሚገኘው በዚህ ህንፃ ፍርስራሽ ውስጥ ተጨማሪ ሰዎች መፈናፈኛ አጥተው እንደሚሆን ባለሥልጣናቱ አክለዋል። ዩክሬን ቅዳሜ በደረሱ የሩሲያ የሚሳይልና ሮኬት ጥቃቶች ምስራቃዊ ግዛቶቿ እንደተመቱም አስታውቃለች። የሩሲያ ጥቃት በምስራቅ የሀገሪቱ ክፍል የኢንዱስትሪ መናገሻ በሆነው ዶንባስ ቀጠና ላይ ያነጣጠረ ቢሆንም በሰሜን ምስራቃዊቷ ከተማ ከአርኪቭ የደረሰው የሚሳይል ጥቃት ሶስት ሰዎችን እንዳቆሰለ አስተዳዳሪው ተናግረዋል። የዩክሬን ባለሥልጣናት በሎሃንሳክና ዶንቴስክ ግዛቶች ተጨማሪ ጥቃቶች እንደደረሱ ሲገልጹ የእንግሊዝ የመከላከያ ሚኒስቴር በበኩሉ ተጠባባቂ ጦሯን ከግዛቷ በማስነሳት ወደ ዩክሬን እያስጠጋች መሆኑን ጠቁመዋል። የሉሃንስክ ቀጠናን ባለፈው ሳምንት መጨረሻ መቆጣጠሯን ይፋ ያደረገችው ሞስኮ ሰላማዊ ሰዎች ላይ ያነጣጠረ ጥቃት አድርሳለች መባሉን አስተባብላለች። የሀገራቸውን ፕሬዚደንት ጎታባይና ራጃ ፓክሳ መኖሪያ ቤትን በመቆጣጠር ከሀገሪቱ የባህር ኃይል ጋር እንዲሸሹ ብሎም ከስልጣን እንዲለቁ ያደረጉት የስሪላንካ ተቃዋሚ ሰልፈኞች አሁንም ከፕሬዝደንቱ መኖሪያ ቤት ለመልቀቅ አልፈቀዱም። የተማሪዎች እንቅስቃሴ ፕሬዝደንት የሆነው ላሂሩ ዊረስካራ ትግላችን ገና አላበቃም ሲል ለዘጋቢዎች ተናግረዋል። በአሁኑ ሰዓት በደሴቲቱ ደቡባዊ ውሃ ማውሰል ላይ በሚገኝ መርከብ ውስጥ የተጠለሉት ራጃ ፓክሳ ከስልጣን መልቀቃቸውን ረቡዕለት ካስታወቁ በኋላ ሥልጣን የመልቀቃቸው ነገር እርግጥ እስኪሆን ድረስ ትግሉ እንደማይቆም ዊረስ ጋራ አክሏል። የቅዳሜው ዕለት ክስተት በደቡባዊ እስያዊቷ ደሴት የደረሰው ያልተጠበቀ ኢኮኖሚያዊ ቀውስና የራጃ ፓክሳ ቡድን የአመራር ድክመትና ሙስና የቀሰቀሰው ለወራት የዘለቀው የተቃውሞ እንቅስቃሴ ጣሪያ ተደርጎ ተቆጥሯል። በመቶ ሺዎች የሚቆጠሩ የሀገሪቱ ዜጎች ራጃ ፓስካ በአንድ ወቅት በተነጻጻሪነት ሀብታም የነበረችውን ሀገር በማሽመድመድ በሕዝቧ ላይ መከራ ላመጣው የመድኃኒት ምግብና ነዳጅ እጥረት ኃላፊነት እንዲወስዱ ነበረ ለተቃውሞ የወጡት። ኤ ከመሆኑ አስቀድሞ ራጃ ፓክሳ እንዲያመልጡ ለመርዳት ወታደሮች ወደ ሰማይ እየተኮሱ ሲሆን፣ ፕሬዝደንቱ የባህር ኃይል ጀልባ እንዲሳፈሩ ተደርጎ ለደህንነታቸው ወደ ሀገሪቱ ደቡባዊ ውሃማ ቀጠና ተወስደዋል። በዛሬ ዕለት ለሁሉም ዜጋ ክፍት በነበረው የፕሬዚደንቱ መኖሪያ ቤት ውስጥ ህጻናትና ወላጆቻቸው በስፍራው የሚገኘውን ፒያኖ ሲቆረቁሩ፣ ቅንጡ የጥበብ ሥራዎችን ሲያደንቁ፣ በፕሬዚደንቱ ወንበር ላይ በየተራ ሲቀመጡ ውለዋል። ዘገባው የኤፍፒ ነው። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪ የእሁድ ምሽት መሰናዶዎች እመልሳችኋለሁ። ጤና አስጥልኝ እንደምናመሻችው ክቡራትና ክቡራን አድማጮቻችን እሁድ ሐምሌ 3 2014 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አድማጮች አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለማቱ ሳላ የነሣውን ዕድሜ ላንተ ያክልልህ በሥጋ ይግደልህ ዘላለም ያኑርህ ከተፈጠርክባት አፈራት ትመለስ የአገሬን በረከት ትቤዋን አትልበስ ዕድሜህን የፈጀህ ኢትዮጵያን ስትገድል አልቃሽ በበዛበት የሰው ጠረን ነስቶ የልብ ሐዘን ገብቶ ሕሊና ይቅበርህ ገናዥ በሌለበት። ሕሊናህ ይክበርህ በሚል ርዕስ ገጣሚ ፍቅር ተጸጋይ የቋጠረቻቸውን ስንኞች ነበር የሳምንቱ ምርጥ ግጥም ያደረግነው። ፍቅር ተጸጋይን ለግሩም ግጥሟ አመሰግናለሁ። አድማጮች፣ አሁን የምሽቷን ምርጥ ዜማ እናስከተል።

I didn't do ከወላጆቻቸው ከወረሱት የጨዋታው ስሜት በስተቀር እግር ኳስ ዋናው ስፖርት ባልሆነበት አገር ተወልደው ያደጉ ነገር ግን ለእግር ኳስ ፍቅር መውደቅ የተሳካላቸው የመጀመሪያው ትውልዶችም ሆኑ በታዳጊነት ዕድሜያቸው ከወላጆቻቸው ጋር ወደ አሜሪካና ካናዳ ምድር የተሰደዱና የኳስ ፍቅራቸውን በትናንሽ ልቦቻቸው አምቀው የደረሱ የሚመስሉት ኢትዮጵያ የተወለዱ ወጣቶች ሁለቱም ይሁነኝ ብለው የያዙት ተወዳጅ ጨዋታ ና ፉክክሩ አሸናፊው ቡድን የሚሰጠውን ዋንጫ ጨምሮ ተገቢ ስፍራ ከሰጠን በኋላም ቢሆን ከውድድርነቱ በላይና ከውድድሩም ይልቅ በሌሎች ቁጥራቸው የበዙ ስጦታዎቹ የሚታወቀውንና አራት አስርታት ሊሞላው የአስራ ሁለት ወራት እድሜ ብቻ ቀሩኝ የሚለው የሰሜን አሜሪካው የኢትዮጵያውያን የባህልና ስፖርት ፌዴሬሽን የተጓዘበትን መንገድ ና። አባላቱ ሁለተኛ አገራቸው ባደረጓቸው ዩናይትድ ስቴትስ ና ካናዳም ሆነ፣ ቀደም ብዬ በምግቢያው ጠቆም እንዳደረግኩት አባላቱ ሁለተኛ አገራቸው ባደረጓቸው ዩናይትድ ስቴትስ ና ካናዳም ሆነ በትውልድ አገራቸው ኢትዮጵያ እንደ ማህበረሰብ ያሳረፉትን አሻራ ፈለግ መልከት ለማድረግ ከመሪዎቹ ሁለቱን ዘለግ ላለ ውይይት ጋብዘናል። ሻገር ብለንም እንደ ማኅበር የባህልና የስፖርት ፌዴሬሽኑ የተፈተነበትን ጊዜና ምክንያት ብሎም መሻሻል አለባቸው ከሚባሉ ጉዳዮች አንድ ሁለቱን ነቅሰን በወፍ በረር እንቃኛለን። አቶ አብይ ኑርልኝ፣ የወቅቱ ፕሬዚዳንት፣ አቶ እያዩ ዘነበ፣ የህዝብ ግንኙነት ኃላፊ፣ በቅድሚያ ለጊዜያቸው አመሰግናለሁ። እንደ አውሮፓውያን የዘመን አቆጣጠር በ1984 ዓ ም የተቋቋመው ፌዴሬሽን ናችሁ። የአንድ ጎልማሳ እድሜ ያስቆጥሯል ማለት እንችላለን። አራት አስርታት ሊደፍን አንድ አመት ብቻ ነው የቀረው። በውጭ ሀገር የሚኖሩ ኢትዮጵያውያን ካቋቋሟቸውና ረዥም እድሜ ከዘለቁ ጥቂት የማህበረሰብ ተቋማትና ድርጅቶች አንጋፋው መሆኑ ይታወቃል። ከዚህ ፌዴሬሽን ቀጥሎ የተዋጣለት የሚባለው ኢትዮጵያዊ ማህበር ወይም ድርጅት ዩናይት ስቴትስ ያለው የኢትዮጵያውያን የሽልማት ድርጅት ሲድ ወይም ማህበረ ልዩራን ዘረ ኢትዮጵያ ከፌዴሬሽኑ አስር ዓመታት በኋላ ነው የተወለደው። በዚህ ረጅም እድሜው በመቶ ሺዎችን ያገናኝና ያሰባሰበው ፌዴሬሽን ከዚህ ታላቅ ብቸኛ አሰባሳቢነቱ ባሻገር በተጓዳኝ ያከናወኗቸውን ዋና ዋና ነገሮች በማንሳት ብንጀምረው። እሺ እኔ እጨምራለሁ። አድማጮች በድምፅ እንዲለያችሁ ስማችሁን ተናግራችሁ ብትጀምረው እ አብይ ኖርልኝ ነኝ የወቅቱ የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌዴሬሽን ሊቀመንበር አቶ አሉላ በቪኦኤ ዝግጅት ላይ ቀርበን እንድንወያይ እድሉ ስለተሰጠን ጠቅላላው በየሰፈነ የቦርድ አባላትና ተጫዋቾች ስም እናመሰግናለን። እርግጥ ነው በሰላሳ ዘጠኝ አመት ውስጥ ብዙ የተከናወኑ ስራዎች አሉ። በጥቂት ክለቦች በጥቂት ተጫዋቾች የተመሰረተው ይህ ድርጅት በሺ ዘጠኝ መቶ ሰማኒያ አራት ነው እንደሚታወቀው ከዛ ጊዜ ጀምሮ እስካሁን ድረስ የተለያየ የፖለቲካ አቋም የሃይማኖት አመለካከት ያላቸውን ኢትዮጵያውያን ለማሰባሰብ ለአንድ ሳምንት በአንድ ስቴዲየም ውስጥ በአንድ ሆቴል ውስጥ አስቀምጦ እያስማማ እያወያየ ሀሳብ እንዲለዋወጡ መድረክ እያዘጋጀ የተጓዘ ተቋም ነው። በዚህ ተቋም የጀመሩት ሰዎች አሁን አያቶች ሆነዋል። ልጆቻቸውና ልጆቻቸው መጥተው በማገልገል ላይ ነው ያሉት በተጫዋችነትም በቦርድ አባልነትም እንደዚሁም ደግሞ በነጻ አገልጋይነት እና ይህ ድርጅት በሰላሳ ዘጠኝ ዓመት ውስጥ ያስተማራቸው ስኮላርሽፕ ሰጥቶ ለትልቅ ቦታ ያደረሳቸው ትዳር እንዲመሰርቱ ምክንያት የሆናቸው ንግዶች ከፍተው ንግድ ቤቶች እንዲሻሻሉ ያላቸውን ፕሮዳክትን ሰርቪስስ ምርቶች የሚያሳዩበት ጠንካራ ድርጅቶች እንዲሆኑ ያገዘ በሚዲያውም በእናንተ ዘርፍ የሬዲዮ ፕሮግራሞች ወይም ደግሞ የቴሌቪዥን ፕሮግራሞች ከፍተው ትልቅ ቦታ የደረሱ በተጨማሪም በፖለቲካ ድርጅት ውስጥ እንኳን ተቋቁመው እዚህ በመገኘት ራሳቸውን ከፍተኛ ቦታ ላይ ያደረሱ በርካታ ግለሰቦች ያፈራ ድርጅት ነው እና በስኬታማነት እነዚህ በመንደር ዝጋል ልናነሳቸው እንችላለን። በተጨማሪ በሀገራችን ኢትዮጵያ ውስጥ ችግር በደረሰ ጊዜ ሰዎች በተፈናቀሉ ጊዜ በተቦዱ ጊዜ በታመሙ ጊዜ ያላግባብ ግፍ በደረሰባቸው ጊዜ ለሕክምና ከመክፈል ጀምሮ ጉድጓድ ውሀ ማስቆፈር፣ ትምህርት ቤቶች ማሳደስ በርካታ በርካታ ነገሮችን አበርክቷል። በመጨረሻ በአሁኑ በዚህ በኮቪድ አስራ ዘጠኝ ወረርሺ በተነሳ ጊዜ ኢትዮጵያ ውስጥ ሊያደርስ የሚችለው ጉዳት ከፍተኛ ነው ብለን በመስጋት ከማንኛውም ድርጅት አስቀድመን ከሀምሳ ሶስት ሺህ ዶላር በላይ የሚያወጡ የሕክምና መገልገያዎችን በጤና ጥበቃ ስር በተቋቋመ ድርጅት ያስረከበ የመጀመሪያው ድርጅት ነው። እንደምታስታውሰው አቶ አሉላ፣ ከዛ በኋላ ደግሞ ጦርነት ያፈናቀላቸውን ኢትዮጵያውያን ወገኖቻችንን መልሶ ለማቋቋም ትምህርት ቤቶች ለማሳደስ አንድ መቶ ሺህ ዶላር የመደበ ሲሆን በአምስት ዓመት ጊዜ ውስጥ ደግሞ የምናቀርበው ተጨማሪ ሁለት መቶ ሀምሳ ሺህ ዶላር የመደበት ኢትዮጵያውያኖችን አቅፎ የያዘ የሚደግፍ ድርጅት ነው። ለትርፍ ሳይሆን ኢትዮጵያውያኖች መሰባሰባቸው ብቻ የሚያስደስተው ድርጅት ቢኖር የሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌዴሬሽን ነው። ከተሰሩት ስራዎች መካከል በትንሿ ቀንጠፍ አድርጌ ነው ያቀረብኩልህ። አንተ ብዙን ታውቀዋለህ። አቶ እያየሁ ምዚህ ላይ ሊጨምርበት ይችላል። መልካም። እንዳልከው ብዙዎች የሚስማሙ ይመስለኛል። የስፖርትና ባህል ፌዴሬሽን ይሁን እንጂ በስፖርትና ባህል ብቻ የተገደበ እንዳልሆነ ከዚህ አልፎ በኢትዮጵያ ባሉ ጉዳዮች ላይም ሁነኛ ድርሻ ለዓመታት ሲያዋጣ እንደኖረ ይታወቃል። አቶ አብይ እንደገለጽከው በረዥሙ ጉዟችሁ ካደረጋችሁት ጥቂቱን ብቻ ለማንሳት ያህል ነውና። አቶ እያዩ በበኩልህ መጠቀስ ያለባቸው በጣም አስፈላጊ ናቸው የምትላቸው ጉዳዮች ካሉ አንድ ሁለቱን እንድታክል እድል ስጥህና ተከታይ ጥያቄ ልሰንዝር። አሉላ ያዩ ዘነበ የፌዴሬሽኑ የሕዝብ ግንኙነት ኃላፊ ሆኜ እየሰራው ነው። ለዚህም ታላቅ ድርጅት ይህን እድል አግኝቼ አገልግሎት ለመስጣት ለመብቃቴ በጣም ደስተኛ ነኝ። አዎ የተረሱ ኢትዮጵያ ውስጥ ያሉ ወይም ደግሞ እዚ ያሉ፣ በስፖርቱም፣ በጋዜጠኝነትም በተለያየ መድረክ ለሀገራቸው ትልቅ ስራ የሰሩ ኢትዮጵያን በማስታወስ የክብር እንግዳ በማድረግ እውቅና በመስጠት ደግሞ ትልቅ አስተዋጽኦ አድርጓል። ከአስራ ዘጠኝ ሰማኒያ አራት ጀምሮ እስከ አሁን ድረስ ወደ ስልሳ አራት የሚሆኑ ኢትዮጵያውያን በክብር እንግድነት ወደ ፌዴሬሽኑ በማምጣት በያን እውቅና ሰጥቷል። ይሄም ትልቅ ነገር ነው። አሁን ስም ዝርዝራቸውን ይህን ሁሉ መዘርዘር አይቻልም። የቅርቡን የዘንድሮዎቹን ልትነግረን ትችላለህ? ኦኬ፣ የዘንድሮዎችን ለመናገር አቶ በለጠ አበበን፣ ክብሮም ተክለመድንን እና አቶ አዲሱ አበበን ከእናንተ የቀድሞ ባልደረባችንና የዚህ የራዲዮ መጽሔት ፕሮግራምም የረዥም ጊዜ አዘጋጅ የነበረውን አዲሱ አበበ ነው። ትክክል፣ የቀድሞ ባልደረባችሁን አዲሱ አበበን ሁለት ውስጥ የቀደሙት የክብር እንግዶቻችሁ እነማን ናቸው? እግረ መንገድህን ማንነታቸውን ለአድማጮች ብታስተዋወቅ። የአቶ ክብሮም ተወልደ መድን የድሮ የብሔራዊ ቡድን ተጫዋች የነበረ ነው። አቶ በለጠ አበበ እንደዚሁ ሁለቱም እግር ኳስ ተጫዋቾች ናቸው። አቶ አዲሱ አበበ ደግሞ ያው በጋዜጠኝነት ሙያው ትልቅ አስተዋጽኦ ያደረገ ነው። እነኚህን ሰዎች እውቅና ሰጥተናል። መልካም፣ ወደ ሌላ አወያይ ርዕስ ደግሞ ልውሰዳችሁ። በድረገጻችሁ ላይ ባወጣችሁ ጽሁፍ ድርጅታችን የሰውን ክቡርነት በማስተጋባት ላለፉት 39 ዓመታት ኢትዮጵያውያንን በማሰባሰብ የሀገርን ጉዳይ ከግል ጉዳይ አስበልጦ በመከታተል እርዳታ በሚያስፈልግበት ጊዜ ቀድሞ በመድረስና ለኢትዮጵያውያን ወገኖቻችን አለኝታ በመሆን ይታወቃል በማለት ይጀምራል። ሆኖም ግን ዛሬ ኢትዮጵያ ሀገራችን ያለችበት ሁኔታ በጣም አሳዝኖናል። የሰው ልጅ እንዴት መንግስት አለ በሚባልበት ሀገር በዘሩ፣ በሃይማኖቱ፣ በማንነቱ እየተለየ ይገደላል። በተለይ በጋምቤላና ወለጋ እንዲሁም በተለያዩ የኢትዮጵያ ክፍሎች የሚኖሩ ኢትዮጵያውያን በአማራነታቸውና በማንነታቸው ብቻ እየተለዩ የዘር ማጥፋት ወንጀል ሰለባ ሆነዋል ይላል። በብዙ መቶዎች የተቆጠሩ ሰላማዊ ሰዎች በግፍ የተገደሉበትንና የብዙዎችንም ልብ የሰበረ ድርጊት ያወገዛችሁበትን አቋማችሁን ተገለጻችሁበት ነው የወሰድኩት። እስኪ ደግሞ በዚህ ጉዳይ የደረሳችሁበትን በአጭሩ ብትገልጹልን። አቶ እያዩ ቀጥልና ወደ አቶ አብይ እመለሳለሁ። በእርግጥ ኢትዮጵያ ውስጥ የሚካሄደውን ነገር ይሄ ድርጅት አትራፊ ድርጅት አይደለም፣ ፕሬዚደንቱ ቀደም አድርጎ ገልጾታል። ብዙ ነገሮችን ሰርቷል፣ እሱን እንደገና መደጋገም አያስፈልግም። ግን ምንድን ነው አሁን ኢትዮጵያ ውስጥ የሚካሄደውን ነገር ወገኖቻችን በተጎዱ ጊዜ፣ በድርቁም፣ በጎርፍ፣ በአንዳንድ ነገሮች በመፈናቀሉም በተጎዱ ጊዜ ቀድሞ በመድረስ እና ድምጽ በመሆን የታወቀ ድርጅት ነው። ዘርም፣ ሃይማኖትን ማንነትን ሳንመለከት ኢትዮጵያኖችን ማሰባሰብ ነው ሞቷችን እና ይህን በምናደርግበት ጊዜ አሁን ኢትዮጵያ የሚካሄደው ነገር ማፈናቀሉና በዘር ማጥፋቱ ተደርጎና ሰምተነው ማናት በእኛ ትውልድ ተደርጎ የማያቅ ነገር ነው እየተፈጸመ ያለው ወገኖቻችን እንደዚህ መሆን እኛንም ያመናል። እዚህ ያለ ነው እና ድምጻችንን ከፍ አድርገን የምናሰማበትን መድረክ ፈጥሮልናል ይሄ ነገር አቶ አብይ ባጭሩ የምታክለው ካለ ከሌለ እንድትቀባበሉ እያደረግኩ ብዙ ጥያቄዎችን ጠይቃለሁ። አዎ አቶ እያዩ እንዳለው በዘንድሮ ዓመት የክብር እንግዳችን አቶ በለጠ ናቸው። አቶ በለጠ አበበ መጀመሪያ በሺ ዘጠኝ መቶ ሰባ ዓመተ ምሕረት ለዳኘው የፖሊስ ክለብ የተጫወቱ ከዛ በመቀጠል ለቅዱስ ጊዮርጊስ ከሺ ዘጠኝ መቶ ሰባ ዘጠኝ ዓመተ ምሕረት ለሁለት ዓመት ተጫውተው ያው በደርግ መንግስት ጊዜ እስኪፈርስ ድረስ እዛ የነበሩ በመቀጠልም በኢትዮጵያ ብሔራዊ ቡድን ለሶስት ዓመታት ተጫውተው ጡረታ ከወጡ ጊዜ ጀምሮ በአዲስ አበባ የተለያዩ ቲሞችን ያሰለጠኑ በርካታ አስተዋጽኦ ያደረጉልን፣ አጋጣሚ አሁን በጊዜው በተፈጠረው ችግር በሰዓቱ ወደ ዩኤስ የመግቢያ ቪዛ አግኝተው መምጣት አልቻሉም። ያም ሆነው ግን እሳቸው በሌሉበት ልክ እንዳለው ታሪካቸውን እያስታወስን ለሰዎች እያሳወቅን ለታዳጊዎቹ እነማን ነማን ነበሩ የሚለውን እያስተማርን ነው የምንገኘው። አቶ አሉላ እንዳልከው የዘንድሮ የመነጋገሪያ ወይም ይሄንን ዝግጅት የሰየም ነው ሰው ክቡር ነው ብለን ነው እንግዲህ ይሄንን ስንል ኢትዮጵያዊ ክቡር ነው ማለታችን ነው። አማራ ክቡር ነው፣ የኦሮሞ ህዝብ ክቡር ነው፣ ባለሙያ ክቡር ነው፣ አስተማሪ ክቡር ነው ሁላችንም አንድ ላይ አድርጎ ግን የሚያሰባስበን ኢትዮጵያዊነታችን ነው እና የኢትዮጵያዊነት ክቡርነትን የታሪክ መጀማሪዎች መሆናችንን እና ያንን ክብራችን ወደ ነበርንበት እንድንመለስ ለማነሳሳት እና ታሪካችን ለማስተማር ታስቦ የተሰራ ነው። መልካም። እስኪ፣ ደግሞ መውደቅ መነሳታችሁን እንመልከት። እንደ ድርጅት ቀደም ብዬ እንደገለጽኩት አርባኛውን ሊደፍና እንድ ቀረው ቀደም ብላችሁ የዘረዘራችኋቸውን በጎ ነገሮች ማሳካት የቻለ ድርጅት ፈተና እንዳይኖረው አይጠበቅምና ምን አይነት ፈተናዎች ነበሩ? የቅርብ ዓመታቱን ከጥቂት ዓመታት በፊት የነበሩትን እናስ ለከፉ አደጋ ያጋለጡትም ከነበሩ የበረቱ ፈተናዎች የትኞቹ ናቸው? እንግዲህ ያው እንደምታስታውሰው እንደ ማንኛውም ድርጅት ችግር ገጥሞብታል። አንዳንድ ጊዜ ሰዎች በግል ጥቅም በመነሳት ወይ ታዋቂነትን በመፈለግ ይህ ድርጅት ትክክለኛ የሕዝብ ድምፅ ከመሆን ይልቅ በተወሰኑ ሰዎች ብቻ እንዲመራ ወይም በተወሰኑ ሰዎች ፍላጎት ብቻ እንዲሄድ ለማድረግ የተሞከረ ሙከራ ነበር፣ ግን ሕዝብ ደግሞ ሲተባበር እና የሚበጀውን መምረጥ ሲችል ያ ያሰቡት አላማ ሳይሳካ ቀርቷል። እንደምታስታውሰው ፍርድ ቤት ድረስ የተካሄደ ነበር። እሱ ሁሉ ነገር አልፎ ነው እዚህ የደረሰው። ያ ደግሞ ችግር መምጣቱ በእውነት እኛ የምናየው እንደ ጥንካሬ ራሳችንን እንድንፈትሽ እና እንድንጠይቅ ነው ያደረገን እና ይሄ ድርጅት የኢትዮጵያ ስፖርት ፌዴሬሽን ሙሉ ለሙሉ ባለቤትነቱ የኢትዮጵያውያን ነው ስንራብ የሚያበላን ስንታመም የሚያሳክመን ስንጠማ የሚያጠጣን ስንረሳ የሚያስታምመን ሲከፋን የሚያጽናናን ድርጅት መሆኑን በዚህ ባለፉት በደረሱት ችግር አሳይተናል። እና ደጋፊዎቻችን የዋዛ አደሉ። በሙሉ ልብት ነው የሚያገለግሉን የሚረዱን በነሱ ብርታት የሚመጡትን ችግሮች ሁሉ ለመቅረፍና ና እንደውም ጠንካራ ሆነን እንድንወጣ እንድንመለስ ነው ያደረገን እና ችግሮቹን የምታውቃቸው የተዘረዘሩት ናቸው። ያው ለመቆጣጠር የበላይነትን ሁልጊዜ ይዘው ለመኖር የሚፈልጉ ግለሰቦች ሞክረው ነበር፣ አልተሳካላቸውም። የህዝብ አንድ መተባበር ምን ያህል ለውጥ እንደሚያመጣ ምንም ገንዘብ ያላቸው ቢሆኑ፣ የህዝብ አንድ ላይ መሆንና መረዳዳት ግን ምንም ነገር ሊያሸንፍ እንደሚችል የታየበት ድርጅት ነው። ምን ትምህርት ቁም ነገር ገበያችሁ የሚለውን ጥያቄንም አቶ አብይ አብረህ መልሰሃል። አቶ እያዩ ከዚሁም ይለጥቅ ጥያቄ ነው ማነሳለ። ይህ ከጥቂት ዓመታት በፊት ፌዴሬሽናችሁን በሁለት የመክፈል ያህል አቶ አብይ እንደገለጸውም ፍርድ ቤት እስከ መሄድ ድረስ ያደረሰው ግጭት በአንድ በኩል ከፍተኛ የሕዝብ ድጋፍ ያገኛችሁበት ሕዝቡንም ማነቃቃትና ማሳተፍ የቻላችሁበት፣ በሌላ በኩል ደግሞ በጊዜው አዲስ ተፈጥሮ የነበረውን ማህበር የተቀላቀሉ በፌዴሬሽኑ ምስረታ ጭምር ከፍ ያለ ሚና የነበራቸው ከመካከላችሁ የሚታወቁ ሰዎችና ቡድኖችም እንደነበሩ በጊዜው ተከስቶ የነበረውን ምስቅልቅል የተከታተለ ያስታውሳል። ጠንካራ ተቋም ጠንካራ ድርጅት አድርጎናል ብለዋል አቶ አብይ። ያን መረዳት የሚቻል ይመስለኛል። ለመሆኑ ግን እንዴት ተፈታ? ምንድን ነው ለመቋጨት ያበቃችሁ? በዚያ ሰዓት ከእናንተ የተለየ አቋም የነበራቸው አንዳንድ አባሎቻችሁ ተመልሰው እንደተቀላቀሏችሁ ተረድቻለሁ። እሱ ላይ የምታክለው ነገር ካለ አቶ እያዩ። ኦኬ። እንግዲህ ምንድን ነው እርግጥ ነው የሰው ልጅ ይሳሳታል። አንዳንድ ሰዎች ደግሞ የግል ጥቅምና ወደ ላይ ራሳቸውን ከፍ አድርገው ስለሚያዩ እዚህ ደረጃ ላይ ለመድረስ ችለው ነበር። የሆነ ሆኖ እኛ ህዝባችን ጋራ በመሆን ያው በሁለት ሺ አስራ አንድ እንዳያችሁት የህዝቡን ምላሽ አይተነዋል። ምክንያቱም ህዝቡ ይህን ድርጅት የሚከላከለው እንደ ራሱ አድርጎ የሚያየው ስለሆነ ከህዝባችን ጋር ነው ይህን ነገር የተወጣ ነው። በእጃችን ላይም ምንም ገንዘብ አልነበረም፣ ግን በህዝቡ ድጋፍ ይህን ነገር ተወጠነዋል። ዋናው ነገር ደግሞ የመተዳደሪያ ደንባችንን አክብረን የምንጓዝ ድርጅት በመሆናችን ከዚህ ፈተና ልንወጣ ችለናል። በእርግጥ ሰው ይሳሳታል። የተሳሳቱና ይህን ድርጅት አብረው የመሰረቱ ሰዎች ያው ጥፋታቸውን በመመልከት ይቅርታ በመጠየቅ አንዳንዶቹ ተመልሰዋል። ዋናው ነገር እዚህ ደረጃ ላይ ሊያደርሳቸው የቻለው የግል ጥቅም ነው። በጓደኝነት፣ በዝምድና፣ በአንዳንድ ነገሮች በመታለል ያደረጉት ነገር ነበራል እና ጥቅም ፍለጋ ስለሄዱ ነው በእርግጥ ይቅር መባባል ደግሞ በባህላችንም መሆን ያለበት ነገር ስለሆነ እጃችንን ዘርግተን ይቅር ብለን ተቀብለናቸዋል፣ አንዳንዶቹ በዚህም ምክንያት ነው። ይሄ ድርጅት የጊዜ ገደብ አለን። ከአንድ ኦፊስ የያዘ ሰው ከሁለት ጊዜ በላይ ምርጫ ላይ መግባት አይችልም እና የተለያዩ ፕሬዚዳንቶች፣ የተለያዩ ጸሐፊዎች፣ የስራ አስኪያጅ ኮሚቴዎች፣ የህዝብ ግንኙነት፣ የፋይናንስ ሰዎች እና ኦዲተሮች ያለፉበት ድርጅት ነው። ይህን ይዘን የምንጓዝ ሰዎች ስለሆነ ደንባችንን አክብረን የምንሄድ ድርጅት ስለሆነ ይህን ያህል እድሜ ሊኖረው ይችላል። የረሳውድ ነገር እና የሚጨመር ነገር ካለ ደግሞ አቶ አቢ ብታክልበት ጥሩ ነው። መልካም ማማሪያ መሆኑም ጭምር አንዳንዴ አንድ ፈተና ገጥሞ ማለፉ ብቻ ሳይሆን ከዛ የተገበየውም ቁም ነገር ለሚቀጥለው ለሌሎችም ጭምር እንዲረዳ ማድረጉ ያንን ያህል የተከፈለውን ዋጋ እንዲመዝን ያደርገዋልና አቶ አብይ በዚሁ ዛሬ ያላችሁበትን የፌዴሬሽኑን የዛሬ ቁመና ወደሚመለከት ሁኔታ ብናመራ የቅዱስ ሚካኤል የሴቶች እግር ኳስ ክለብን ጨምሮ ሰላሳ ሁለት ክለቦች አሏችሁ ከዚያ የተወከሉ ስልሳ አንድ የቦርድ አባላት በመመሪያ ሰነዳችሁ ላይ እንደተጠቆመው ዋነኞቹን የፌዴሬሽኑ አስተዳዳሪዎች ናቸው ትሏቸዋላችሁ ስራ አስፈጻሚዎቹን በራሳችሁ ሁለተኛ ደረጃ አስቀምጣችሁ፣ በጽሁፍ ባሰፈራችሁት ላይ ሰላሳ አንድ ክለቦች ይላል። የትኛውን ክለብ እንደዘነጋችሁ ባላውቅም ዝርዝሩን ስቆጥር ሰላሳ ሁለት ነው የተመለከትኩት። ቀጠሮ አሳልላ በእርግጥ ያሉት ሰላሳ አንዱም የወንዶች ቲም ነው። ግን እያንዳንዱ ቲም ወይም እያንዳንዱ ቡድን በስሩ አንዳንድ የሴት ተጫዋቾች ማስተናገድ ይችላል እና ሰላሳ ሁለተኛ የሚባለው በቅዱስ ሚካኤል ስር የተመዘገበው የቅዱስ ሚካኤል የሴቶች ቡድን ነው። እሱ ነው ሰላሳ ሁለተኛ የሚያደርገው። ባይወዳደሩም በማህበር አባልነት አሉ። ምናልባት ሴቶቹ ለብቻቸው ይጫወቱ ይሆናል። እንዴት ነው የነሱ ተሳትፎ? የእነሱ ተሳትፎ ያው በየከተማው በሚደረግበት ጊዜ ይችሉ ከሰላሳ አንዱ ቲም ወደ ቶርናመንቱ ወደ ውድድሩ ሲመጡ እያንዳንዳቸው አንዳንድ የሴት ሴቶች ቲም ይዘው እንዲመጡ ይጠየቃሉ። ማምጣት የቻሉት ያመጣሉ። ያላመጡት ደግሞ ውድድሩ የሚደረግበት ከተማ የሴቶች ቡድን ይፈጠርና ከእነሱ ጋር እንዲጫወቱ ይደረጋል። የቅዱስ ሚካኤል የሴቶች ቡድን በአጭር ጊዜ ስለነበረ እንደምታስታውሰው የተወሰነ ዳ ምክንያት ያላገኙም ተጨማሪም ቲም አልመጣም። እነሱም ደግሞ ለመዘጋጀት ጊዜ አላገኙም። የቅዱስ ሚካኤል የሴቶች ቡድን ብቻ ሳይሆን መገኘት ያልቻሉት ለምሳሌ ከካልጋሪ የሚመጣው ከካናዳ የሚመጣው ከአንድ ቡድናችን አልተገኘም፣ በዚህ አመት እና እነዚህ ሁለቱ ሲቀሩ ሌሎቹ በሙሉ መጥተዋል። ያልተደረገበት ምክንያት ይሄ ነው ባጭሩ። መልካም እንደ ግዙፍ የማህበረሰብ ተቋምነታችሁ ትኩረት ሰጥቶ ይሁነኝ ብሎ በየጊዜው በተደጋጋሚ እንደሚያነጋግራችሁ ጣቢያ በየአመቱ ደጋግመን የምናነሳው አንድ ጉዳይ መሻሻል የሚሹ ድርጅታዊ አቋማችሁን ለማህበረሰብ ፋይዳ በሚገባ መጠቀም ችላችኋል ወይ በሚል የምንሞግታችሁ፣ ምንም እንኳን ኮቪድን የመሰለ ሁሉን ነገር ያስተጓጎለ ነገር በኋላ እየመጣችሁም ቢሆን ብዙዎቹ ነገሮች በቀድሞ መንገድ ባሄዱ አድማጮች የሚረዱ ይመስለኛል። ነገር ግን ትልቅ ቁጥር ያለው ህዝብ ታሰባስባላችሁና ተጽዕኖ ማድረግ መቻል እንደ አንዱ አቅማችሁ ስለሚታይ ሌላው ቀርቶ ኢትዮጵያውያን በዩናይት ስቴትስ ፖለቲካ ውስጥ የሚኖራቸውን ሚና የማጉሏት እድል ሌሎችን የማስተባበሩና የማሳተፉ ያህል በንግድ ተቋማትም የመግዛት አቅምን በማሳየት መጠቀም፣ ተጽዕኖ ማድረግ ይጠበቅባችኋልና ሁሌ ደጋግመን ከመነሳባችሁ አንዱ ይህን ያህል ቁጥር ያለው የመግዛት አቅም ያለው ሕዝብ አለን ብላችሁ እነኚህ ድርጅቶች በገንዘብ ድጋፍ እንዲያደርጉላችሁ ለማድረግ በባለሙያ የሚያዝ የማስታወቂያ ወይም ከዛ ጋር ተዛምዶ የሚሰራ ማህበረሰቡን የሚያጠነክር ስራ አደረጋችሁ፣ ታደርጋላችሁ። በዚህ ረገድ ምን ለውጥ አለ? ምን መሻሻል አለ? እንደጠቀስከው አቶ አሉላ ቁጥራችንን የምናሳይበት በየከተማው ብዙ ምሳሌዎች ማንሳት ይቻላል። ለምሳሌ በሳኖዜ ከተማ በተደረገበት ጊዜ ለመጀመሪያ ጊዜ በማዘጋጃ ቤታቸው ሳኖዜ ከተማ ውስጥ የኢትዮጵያ ባንዲራ እንዲውለበለብ ምክንያት ከሆነው አንዱ የኢትዮጵያ ስፖርት ፌዴሬሽን ስብስብ ነው። በሺካጎ፣ በዳላስ በሚደረግበት ጊዜ ያ ቀን ለእኛ ብቻ ሳይሆን በሲቲ ኦፊሻሎች ለመንግስት አካላት የኢትዮጵያ ቀን ተብሎ እንዲከበር የተደረገበት ነው እና የዚህ መደረግ የእኛ ቁጥራችን አንድ ላይ ሆነን የመግዛት አቅማችን ወይም ሂዩመን ካፒታል የሚባለው እንደምታውቀው በተለያየ የሙያ ዘርፍ የተሰማሩ ኢትዮጵያውያኖች አሉ። በአስተማሪነት፣ በሕክምና፣ በተለያዩ ሙያ፣ በፖለቲካ ውስጥ እዚህ ሀገር መንግስት አካል እስከመሆን ድረስ የተደረሰበት ነው። ያን የምናሳይበት ነው። ይህም ማድረጋችን የሚጠቅመው ኢትዮጵያውያን በትምህርት ቤት ውስጥ ሊያገኙ የሚችሉትን ጥቅም እንጠይቃለን። በህክምና ሊያገኙ የሚችሉትን ጥቅም እንጠይቃለን። በኢሚግሬሽን እና በፍርድ ቤት ብዙ ኬሶች አሉ። እዚህ ውስጥ ደብዳቤ የተላከላቸው ወይም ብውክልና እንዲሰጣቸው የተደረገበት ድምፅ የሆናቸው ጉዳዮች አሉና ይሄንን ለመንግስት አካላት የምናሳይበት አንዱ ስብስብ ስለሆነ በገንዘብ አይተመንም ይሄ ግን በሄድንበት ከተማ ውስጥ በሙሉ ውድድሩ ከተደረገ በኋላ ለኢትዮጵያውያኖች የሚሰጠው አክብሮትና ሊገለገሉ ሊሰጣቸው የሚችሉበትን እድሎች የሚያመቻች ነው ያየነው ነው። ከአንዳንድ የኢትዮጵያ ኮሚኒቲዎችም ጋር አብረን በምንሰራ ጊዜ ይሄንን አስረድተውናል እና ቁጥራችንን በጥቅሉ የምናሳይበት እና ማንነታችን የምናንጸባርቅበት መልካም አጋጣሚ ነው ይሄ ዝግጅት። መልካም። አቶ እያዩ የምታክለው ካለ አብይ ጥሩ አድርጎ ገልጾታል። በምንሄድበት ከተማ በሙሉ ይህን ስብስብ በማየትና ያለፈውን በመመልከት ያው ትልቅ ትብብር ነው የሚደረገልን። ለምሳሌ እንደተባለው የኢትዮጵያ ቀን እየተባለ ፖሊሶች ሁሉ ትብብር ያደርጉልናል። ነገሮችን ነገሮችም በሚፈጸሙበት ጊዜ ይህም በመመልከት እና ጨዋነት የተሞላበት ነገር ስለምናሳይ በየቦታው ሆቴሎችም በብዛት ይተባበሩላል። ይሄ ሁሉ ምንድን ነው ካለ ስብስብ ናችን እና ካለ ጨዋነታችን በመመልከት ነው እንዲህ አይነት ነገሮች የሚደረጉት። ይህን መጨመር እፈልጋለሁ። መልካም እንግዲህ ሰፋ ያለ ዝርዝሮችን ያቀፈ ውይይት ነው ያደረግ ነው። የድርጅታችሁን ታሪክ በአውሮፓውያን አቆጣጠር ከሺ ዘጠኝ መቶ ሰማኒያ አራት አመተ ምህረት እስከ ዛሬዋ ቀን ድረስ የተጓዛችሁትን 39 ዓመት የደረሰበትን በወፍ በረር መልከት ታደርጋችኋል። ፈተና ተብሎ ሊታዩ የሚችሉትንም መውደቅ፣ መነሳት መነቅሳችሁ ተመልክታችኋል። ዛሬ ባለበት አሁን በሚካሄደው ሂደት ውስጥ መነሳት አለበት፣ ይህን አስተያየት ብናክል የምትሉት ካለ የመጨረሻ እድል ውስጥ የመዝጊያ ሀሳብ ከማቅረቤ በፊት ያው በዚህ አመት አቶ አሉላ እንግዲህ ቅድመን እንደተነጋገርነው መርህ አድርገን የምንከተለው የሰው ክቡርነትን ነው። በሀገራችን ኢትዮጵያ ውስጥ የሚደርሰው የነፍስ ማጥፋት፣ መፈናቀል፣ ዘረፋ አባላቶቻችንና ደጋፊዎቻችን እንዲሁም መላው ኢትዮጵያውያንን ያስከፋ፣ ያሳዘነና አንገት ያሰበረ ድርጊት እየተፈጸመ ነው። ሀገራችን ውስጥ ያለው በፊት እንዳለው ይህ ድርጅት ለከፋው ድምፅ ነው፣ ለተረሳ ድምፅ ነው፣ ለተራበና ለታመመ ድምፅ ነው። እና በዚህም አመት ሀገራችን ውስጥ የደረሰውን በደል አስመልክተን የህሊና ጸሎት አድርገን ነው ዝግጅታችን የከፈት ነው። የምንዘጋውን በህሊና ጸሎት ይሆናል መሰባሰባችን። ሀዘናችንን እርስ በርሳችን ለመጽናናት ነው እና ኢትዮጵያ ውስጥም በተደረገው ነገር በጣም አዝነናል። ዋናው በመጨረሻ ፖይንታችን እዚህ ከገባንበት ችግር መዳኛችን ኢትዮጵያዊነታችን ብቻ ነው እና በዚሁ አጋጣሚ ይህን ጠንክረን ማስረዳት እና መግለጽ እንወዳለን። መልካም በአርባኛው አመት ዋዜማ ላይ ነው የምንገኘው ሰላሳ ዘጠኝ ዓመት የተጓዘ ድርጅት በመግቢያ እንዳልኩት ብዙ የለንም። አንጋፋው ድርጅት ነው። አርባ አመት በተለየ ስሜት የምታከብሩት ይመስለኛል። የትና እንዴት እንደሚከበር ካወቅን በኋላ ጊዜውን የሚመጠን በዛ ሰዓት የሚኖሩትን የተለዩ ሁኔታዎች የሚያካትት ውይይት ከሩቆናችሁም ቢሆን ልባቸው ያልተለያትን አገር ምናልባትም በተሻለ ሁኔታ እንደምናገኛት ተስፋ አድርገን በሚቀጥለው ዓመት መልሰን እስከምንገናኝ አቶ አብይ ኑርልኝ። የፌዴሬሽኑ ፕሬዚዳንት አቶ እያዩ ዘነበ፣ የፌዴሬሽኑ የህዝብ ግንኙነት ኃላፊ ለጊዜያቸው አመሰግናለሁ። እግዚአብሔር ስጥልኝ። እጅግ እናመሰግናለን። በጣም እናመሰግናለን። አቶ Yeah. yeah, oh, the moon across me, down. ተጫዋቾቹ ቦታ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፍን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ። ሩጫ በአሜሪካ ይህም እዚሁ ሰፈር የሚያቆየን ቅንብር ነው። በመግቢያችን ያስተዋወቅናቸው ሦስት ተወያዮች ትላንት አንድ ብለው ያነሱትን እርምጃ ጨምረው የሰሜን አሜሪካው የባህልና የስፖርት ፌዴሬሽን በየዓመቱ ወደሚሄድባቸው የዩናይት ስቴትስ ከተሞች ሁሉ ሊያከናውኑ ያቀዱትን ስፖርትና የሕዝብ ለሕዝብ ግንኙነት ያቀፈ ገቢር ምንነት ሊነግሩን ግብዣችንን ተቀብለው ብቅ ብለዋል። ወደዚያው አሉ ሰዳችሁ እባላለሁ። አትሌት አሰፋ መዝገቡ እባላለሁ። ያው ብዙዎች የኢትዮጵያ ሕዝብ እንደሚያትኝ ሀገራችን ኢትዮጵያን በመወከል በኦሎምፒክም በዓለም ሀገር አቋራጭም እንደዚሁም በወጣቶችም በብዙ ውድድሮች ኢትዮጵያን ወክዬ ብዙ ውድድር አድርጌ ያው ገሬን ኢትዮጵያን ባንዲራ ከፍ ያደረግኩ አትሌት ነኝ። አሉላ አመሰግናለሁ። እኔ ኤርሚያስ ሳየል እባላለሁ። እንግዲህ ላለፈው አስር አመት በላይ እስከ ሁለት ሺህ ሀያ አንድ ድረስ የታላቁ ሩጫ በኢትዮጵያን በስራ አስኪያጅነት እና በሬስ ዳይሬክተር ነው የሚባለው በእናንተ ሀገር በዛ ስመራ ነበር የቆየሁት ከዛ በፊት ቀደም ብዬም የታላቁ ሩጫ ማርኬቲንግ ማኔጀር ሆኜ ሰርቻለሁ እና ያለፉትን አስር አመታት ለታላቁ ሩጫ ጡረታ ራሴን እስካወጣ ድረስ ታላቁ ሩጫ ስመራ ነው የቆየሁት ከአትሌቲክሱ ቤተሰብ ጋር በጣም በሰፊው ተዋወቃለሁ እንደምታውቀው ታላቁ ሩጫ በአፍሪካ ትልቁ ውድድር ነው ስለዚህ እንግዲህ ይሄን ይመስላል። ይህን እስራኤል ስሜ ጥበቧ ሰፋ ይባላል። እስካሁን በክብር የምለብሰው የሥራዬ መግለጫ ከራሴው ሕይወት የፈጠርኩት የባህል ተማግባቸው በኢኮኖሚ እድገት በኢትዮጵያና ለአፍሪካ በአሜሪካ እንደሚኖረው ቦታ የማስፋብ ስትራቴጂ በማድረግ የኢትዮጵያን ባህልና ታሪክ ለአሜሪካ ነው በማስተዋወቅ በኢትዮጵያና በአሜሪካ ሕዝቦች መካከል ያለውን የገበያ ግንኙነት ለማስፋት ብዙ ቀና ደፋር እያለሁ ና ባጭሩ የባህልና የማህበራዊ ተሟጓች ብዬ አምናለሁ። ትውቁም በዚህ መልኩ ካደረግን ሶስት አጋሮች ናችሁ እዚህ ውስጥ ያላችሁት፣ ሌሎች አጋሮችም እንዳሏችሁ ተረድቻለሁ። በተለይ በዚህ በዩናይት ስቴትስ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ጋር ተባብራቸው ያሰናዳችሁት ምናልባትም ረጅም መንገድ የሚሄድ እቅዳችሁን የምታስተዋውቁበት የመጀመሪያ ዝግጅት ተደርጎ ነው የተገለጸው። ስምምነታችሁን እንደተመለከትኩት ባጭሩ ግን ምንድን ነው አላማው? ምንድን ነው ልታደረጉ ያሰባችሁት? እስኪ ከአቶ ኤርሚያስ ልጀምር። አቶ ኤርሚያስ ከኢትዮጵያ የስፖርትና ባህል ፌዴሬሽን አመታዊ ዝግጅት ላይ ከሚተዋወቀው የመጀመሪያ ዝግጅትን ጋር አያይዘው ባጭሩ እቅዱ ምንድን ነው? የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ቀደም ብሎ በነበሩ ዝግጅቶች ላይ አንድ ሁለቱ ላይ ለመሳተፍ በቅቼ ነበር እና ዳላስ በተደረገው ውድድር ላይ በምመለከትበት ጊዜ ያው ውድድሩ በጣም ትልቅ ሆኗል። ባህላችን እግር ኳስ ስፖርቱ የሚደረግበት ነው እና ለቤተሰብ ለልጆች የሚሆን ነገር እንደሚያስፈልገው ተረዳን እና በአትላንታ በተደረገው ከኮቪድ በፊት በነበረው ውድድር ላይ ታላቁ ሩጫ ጋር በመሆን ያኔ እዛ ያለው ሪሰርች አድርገን ነበረ። ሰው እንደዚህ ሩጫ ሩጫ እንደሚታወቀው ሀገራችን በዓለም ላይ የሚያስሰሩ እነ አሰፋ መዝገቡን፣ እነ ሀይሌ ገብረስላሴን ስላሴን፣ እነ ቀነኒሳን፣ እነ ደራርቱ ቱሉን፣ እነ ጥሩነሽ ዲባባን፣ እነ መሰረትን፣ ሁሉንም ትልልቆቹ አትሌቶቻችን ያለ ለልጆቻችንን ለመቅረጽ አሸናፊነታችንን ለማሳየት የሚጠቅም ስፖርት ነው እና እሱን እዚህ አምጥተን ብዙ ኢትዮጵያውያን እዚህ የተወለዱ አሉ። ትውልደ ኢትዮጵያውያን የእነሱን ሞራል ከፍ ማድረግ የሩጫ ባህላችንን ለምን አናከብርበት ማብረን ሰው ስለሚሰበሰብ ያለው ላይ ለምን አንጨመርን የሚል ሀሳብ ይዘን ነበር። ያንን ያደረግነው ሚኖሶታ ያንን ነገር ኢቨንት ለማድረግ ሀሳብ ነበር እና ዝግጅቱ ሲደረግ እንግዲህ አሁን ከኮሮና በኋላ በድጋሚ ከፌዴሬሽኑ ጋር ውይይት ጀመርን እና ከዛ ቀደም ብሎ እንግዲህ እኔም ከታላቁ ሩጫ ከወጣው በኋላ የኔሽን ብራንዲንግ ላይ መስራት የሚያሰቁን ድንቅ ኢትዮጵያን ብራንድ ኮንሰልተንት የሚባል ድርጅት መስርቼ እየተንቀሳቀስኩ ነበር እና አቶ ጥበቡም ኢትዮጵያ በመጣ ጊዜ ከአትሌት አሰፋ መዝገቡ ጋር የረጅም ዓመት ወዳጆች ነን። በአትሌቲክሱ ብዙ ያግዘን ነበርኛል። ስለዚህ ከአሰፋ አገናኘና አቶ ጥበቡ ሶስታችን፣ ምን እናርግ ብለን እየተወያየን ሳለ ነው እንግዲህ ዘንድሮ የሰላሳ ዘጠነኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዝግጅት እዚህ ሜሪላንድ እንደሚደረግ የሰማ ነውና። ዋናው ሀሳቡ ትልቁን የአትሌቲክስ ባህላችንን በዓለም ደረጃ ለማስተዋወቅ እንደሚታወቀው የኢትዮጵያውያን ከሀገራቸው ውጭ በጣም በትልቅ ቁጥር የሚገኙ የአሜሪካ ላይ ነው። በዋናነት ደግሞ እዚህ ሜሪላንድ፣ ዲሲ እና ቨርጂኒያ አካባቢ። ስለዚህ ከዛ ጀምረን እንግዲህ ከፌዴሬሽኑም ጋር የተፈራረም ነው። የአራት አመት ኮንትራት ነው። በየአመቱ ፌዴሬሽኑ ስቴት እየመረጠ በሚሄድበት ጊዜ አብረን እየሄድን ይህንን ሩጫ ለማስፋት ነው። ስለዚህ በዋናነት ይዘቱ ይህን ይመስላል። መልካም አትሌት አሰፋ ምዝገቡ የኦሎምፒክ አትሌት ነህ። ቀደም ብለ በመግቢያችን እንዳስተዋወቅከው በበርካታ ዓለም አቀፍ ውድድሮች የሀገርህን ባንዲራ ያውለበለብክ በብዙ ውድድሮች የሚያሸነፍ ታዋቂ አትሌት ነህ። እንግዲህ የሩጫ ነገር ሲነሳ አንተ ዋና ጉዳይህ እንደሚሆን ማንም መረዳት ይችላል። አንተስ ምንድን ነው በዚህ ዝግጅት ውስጥ ድርሻ እንዲኖር ያሰብከው ምንስ ነው የምታከናውኑት? አመሰግናለሁ ቅድም እንዳለው ያው እኛ ነገር ስናስብ ብዙ ጊዜ ረጅም ጊዜ ስለ ኢትዮጵያ አትሌቲክስ ማሰብ ያለብን ነገር ያለ ብዙ ነገሮች አሉና ከዛ ውስጥ አንደኛው የዚህ ውድድር መሪ ቃልም እንደሚገልጸው አትሌቶቻችን ስኬትና ክብር የሚል ነው ዋናው መሪ ቃልና፣ ይህ ማለት እኛ አትሌቶች የኢትዮጵያ አትሌቶች አብዛኛዎቻችን በኢትዮጵያ ሕዝብ ዘንድ እንኳን በደንብ አንታወቅም። ምክንያቱም ይሄ ነገር እና አትሌቶቻችንን የማክበር በሀይሉ ስለሌለን። ስለዚህ ትልቁ ነገርና ዋነኛው ምንድን ነው ሀሳባችን፣ ይህ ነገር ቅድም እርምያስ እንዳለው እዚህ ሀገር የተወለዱ ስለ ሩጫው ስለ ስፖርቱ በደንብ የማያውቁ ህጻናት ገና ከዛ በኋላ እነ ኃይሌ አበበ ቢቂላ በነበሩበት ከዛም በኋላ ያለው ትውልድ እንደ ደራርቱ በደረሱበት ሰዓት አሁን ቅርብ ጊዜ የተወለዱ ህጻናት ልጆች ስላሉ እነዛን ህጻናት ስፖርቱ ወይም አትሌቲክስ ምን እንደሆነ አትሌቶቻችን፣ የኛ ጀግኖች እንደማን ናቸው። ዓለም እኛን በደንብ ያቀናል፣ ዓለም ላይ አሉ። ግን አብዛኛው የእኛ ማህበረሰብ በደንብ ስለማያቀን፣ በተለይ አዲሱ ትውልድ ልጆች ህጻናት ስለሆኑ ያንን እዚህ ሀገር ለተወለዱ ህጻናት በደንብ አድርገን ማሳየት አለብን በሚለው ላይ ነው ትልቁ ልንሰራ እና ወደዚህ ሀገር ልንመጣ ያነሳሳል። ሌላው ስፖርት ያው እንደሚታወቀው ህዝብን ከህዝብ ያገናኛል። ለብዙ ነገር የምንጠቀምበት ስለሆነ እዚህ ውድ እዚህ አሜሪካን ሀገር ያለው ማህበረሰብ ደግሞ በጣም ሰፊና ትልቅ ስለሆነ ይሄ ደግሞ በስፖርቱ መገናኘት አለበት በሚለው ነው በሩጫ ምክንያቱም እስካሁን የሚደረገው እዚህ ላይ እዚህ ፌስቲቫል የእግር ኳስ ውድድር ብቻ ነው እና አትሌቲክስ ደግሞ በጣም ትልቁ የእኛ ብራንድም ነው እና እኛ በዓለም ላይ የምንታወቅበት አትሌቲክስ ስለሆነ ይህንን ደግሞ እዚህ አምጥተን የህዝባችን ማሳየት አለብን ብለን ነው የተነሳ ነው። ይህ ማለት አትሌቲክስ እድሜ አይጠይቅም። ህጻናት፣ ትልልቆች፣ ሽማግሌዎች፣ እናቶች ሁሉም አንድ ላይ ሆነው የሚሮጡበትና የሚንቀሳቀሱበት ስፖርት ስለሆነ ይህንን ማድረግ አለብን ብለን ነው። በጤና ረገድም በአሁኑ ሰዓት ስፖርት በጣም ተፈላጊና በሕክምና ደረጃ ስንሄድ ሁሉም ስፖርት መሰራት አለበት ብሎ ስለሚያዝ ማህበረሰባችን ይህንን ተገንዝቦ በየዓመቱ ለምናደርገው ውድድር ውድድር አለን እንንቀሳቀሳለን እያለ በዚሁ ልምዱንና እውቀቱን በሩጫው ላይ ያለውን አመለካከት በደንብ እንዲያደርግና እንዲያዳብር በሚል ሁኔታ ተነሳስተን ነው ለዚህ ውድድር እዚህ ሀገር ድረስ የመጣ ነው። ግሩም። ቀጣዩ አስተያየት ሰጪ ተናጋሪ አቶ ጥበቡ አሰፋ እርሰው፣ ቀደም ሲል አትሌት አሰፋ መዝገቡና አቶ ኤርሚያስ አየለ ረዱትን በቀጥታ ወደ ዩናይትድ ስቴትስ የሚያስገቡ ይመስለኛል። ጊዜ የኢትዮጵያን ባህል በሰፊው የዩናይት ስቴትስ ህዝብ ወይም ነዋሪ እንዲታቀፍ የኢትዮጵያ ባህል እንዲተዋወቅ የቡና ባህላችንን ጨምሮ የተለያዩ መድረኮችን አጋጣሚዎችን ይጠቀማሉ እና የእርሶስ ድርሻ ምንድን ነው እዚህ ውስጥ? የዋሽንግተን ዲሲ እና አካባቢውን ሰው በሙሉ ማስሮጥ ነው ሀሳባችሁ? ምናልባት የእርሶን ከተማ ተቆማን እስኪ የእርሶን ሀሳብ እንስማ። መልካም ወንድሜ ሚያስ እና ማሴት አሰፋ እንዳስቀመጡት በአትሌቲክ ያለን ታሪክ በዓለም ላይ ትልቅ ስፍራ ይዘናል። ግን ልጆቻችንም እኛም አናውቀውም፣ ዓለምንም አላሳወቅንም። እንዳለ ሆኖ የምናደርገው ነገር ለዛ የሚሰጠው አስተዋጽኦ እንዳለ ሆኖ ከዛ ባሻገር በስተመጨረሻ እንዴት አድርጎ ነው ይሄ ሀብታችን የሀገራችን ልማት ላይ በዓለም ገበያ ላይ ያላትን የመፎካከር ቦታ ያላትን የፖለቲካ አቋም እንዴት ነው ልናሳድግበት ምንችለው ወደሚለው ነው ሄደው የመጨረሻ እንትኑ ትኬት ቢሆን ሩጫ ሀብቱ ትኬት ቢሆን ዴስትኔሽኑ ምንድን ነው ወይ፣ መድረሻው ምንድን ነው? ያ መድረሻ አንድ ትልቅ ችግራችን፣ ትልቅ ታሪክና ሀገር ይዘን በዓለም ላይ አንታወቅም። ስለማንታወቅ የኢኮኖሚ ተሳቷችን ደካማ ነው። ያ ስለሆነ የፖለቲካ ጡንቻችን የለሰለሰ ነው። እና እንዴት አድርገን ነው ይሄ እንግዲህ፣ በውጭ ሰዎች ኃይሎች በሚዲያ፣ በፖለቲካው ነው የእኛ ማንነት የተገለጸው። እንዴት አድርገን ነው ህዝብ ለህዝብ የምናስተዋውቀው? ህዝቡን በስተመጨረሻው የሁሉም ነገር ወሳኝ ህዝብ ነው እና እንዴት አድርገን ነው ይሄንን ትልቅ ሀብት ወደ አሜሪካኑ ህዝብ አሻግረን በአሜሪካና በኢትዮጵያዊ አሜሪካ በአሜሪካና በኢትዮጵያ መካከል ያለውን ግንኙነት በባህልም አልፎ፣ እስከዛሬ በባህል ነው የሰራሁት። አሁን ደግሞ በስፖርት ኢትዮጵያ ትልቅ ሀብት አላት። አሁን የዚህ ድርሻ ይሄን ነገር በአሜሪካና በኢትዮጵያ ያለው ግንኙነት ላይ አንድ የምናመጣው ጠለት ሊሆን ይችላል። ስለዚህ አሁን ዓላማችን ምንድን ነው? ይሄንን በሁለት ትራክ ነው ኤርሚያስ እንዳስቀምጠው ለህብረተሰባችን አንድ አለን ከሰፈና የጋራ ከዛ በአንጻሩ ደግሞ በአመት አንድ ጊዜ ራን ን ኢትዮጵያ ራን እን አሜሪካ የሚል በአሜሪካም በኢትዮጵያም ህዝቡን አሰባስበን በአመት አንድ ጊዜ ከዛ ደግሞ ኢትዮጵያን ወስደን ህዝቦችን የምናገናኝበት እንግዲህ ይሄ አላማ አለው። ህዝብ ሲገናኝ ሲግባባ የኢኮኖሚክ መድረክ ይፈጣል። ከዛ ደግሞ ፖለቲካ ላይ የሚተዋወቅ የሚተዋወቃል እና ሰው ወደፊት ዓላማችን ልምቃት እየተነጋገርና ያለ ነው። አሜሪካ ውስጥ የሚደረገውን የመጀመሪያውን በየቦታው ሊሆን ይችላል፣ ግን የመጀመሪያውን የሚቀጥለው ዓመት በታኮማ ፓርክ እና በሞንጎመሪ ካውንቲ ወይም በስቴት ኦፍ ሜሪላንድ የስቴቱም ካውንቲውም ሲቲውም በአጋርነት ከኛ ጋር ተሳትፎ ይሄንን ለአሜሪካን ህዝብ የምናቀርብበትን መንገድ እያመቻቸን ነው። ከዛ በኋላ ደግሞ ወደ ኢትዮጵያም ደግሞ እንወስደዋለን። በህዝቦች መካከል ያለውን ግንኙነት ካጠናከርን ያ መድረሻው የህዝቦች ግንኙነት በጎ መግባት ያመ ያመጣል የኢኮኖሚ እድገት ይኖረዋል። እዶም አንድ ፖይንት ላስቀምጥለን። ኢትዮጵያ ሀገራችን መቶ አስር ሚሊዮን ህዝብ ከአለም ገበያ ላይ የምታገኘው ሸጣ የምታገኘው እና የምትገዛው ልዩነቱ በጣም ከፍ ያለ ነው፣ በሚያስደነግጥ መልኩ። እንዴት ነው የምናቀራርበው? ያ ማለት የሀገራችንን የኢኮኖሚ ይዞታ በዚህ ማሳደግ ነው። ያ እንዴት ነው የሚሆነው? ያለንን ሀብታን ጥተን ስናጋራ ነው። እና እኔ ከዛ ነው የምመጣው። እነሱ የሰሩት የነሱ ውጤት የሚያኮራ ነው። ሁሉም ሰው የራሱን ይዞ መምጣት ይችላል። አትሌት አተፋም ኢትዮጵያ ሰንደቅ አላማ ከፍ አድርጓል ኤርሚያስ ደግሞ በጣም በዓለም ላይ ትልቅ ቦታ የሚሰጠው ሩጫ ሲያዘጋጅ የነበረ ነው ከሀይሌ ጋራ እኔ ደግሞ በዚህ በጣም ደክም ያለው እንዴት ነው ሶስታችን አንድ ላይ በትብብል በጋራ ይሄን ሙያችን እንዴት ነው ህዝባችንን ቀና ሊያደርግ የሚችለው እንዴት ነው ለህዝባችን የኢኮኖሚ ስገድ ቦታ የሚመጣው እንዴት ነው የሀገራችን የፖለቲካ ይዞታ በአሜሪካ የሚያስቀምጠው ይዝን ጊዜ መልሱ ይሄን ነገር በጋራ አንድ ላይ ማንጸባረቅ ነው ከሚል ነው የምነሳውና እና እኔ እስካሁን ለሰራው ሌላ ጡንቻ ነው ብዬ ነው የምገምጠው። መልካም። ሌላ ጡንቻ ነው ብለዋል አቶ ጥበቡ። የህዝብ ለህዝብ ግንኙነቱ የገበያ መድረክ እንዲሆን ሁለቱን ህዝቦችም የሚያቀራርብ ነው ያሉት። የገበያ መድረክነቱ ዘርዘር ብሎን በምንረዳው መልኩ አንዳንድ ሀሳቦችን ቆየት ብለን እናነሳለን። ወደ አትሌት አሰፋ መዝገቡ ልመለስ። እንግዲህ እንደ ዕውቅ ኦሎምፒክ አትሌትነትህ በሯጭነትህ የተለያየ ዓለም የሩጫ ውድድሮችን አካሄድ እንደምትረዳ ኢትዮጵያ ውስጥ ታላቁ ሩጫን በምታደርጉት መልኩም ባይሆን፣ በዚህም በዩናይት ስቴትስ ለተለያዩ አላማዎች ሰዎች ያንን አላማ ለመርዳት ሲሉ ተመዝግበው ገንዘብ ከፍለው የሚያደርጓቸው ሩጫዎች አሉ። መሮጥም የማይችሉ ሰዎች እንደው ትንሹ የአቅማቸውን ሄደው ሊያቋርጡ ቢችሉ ራሳቸው ደግሞ ያን ማስጨረስ የሚያስችላቸው ልምምድ እንዲያደርጉ ይደረጋል። ያን ባህል አሁን እናንተ ከምታስቡት ጋር ለማቀራረብ ለመረዳት ነው። ጥያቄ በታላቁ ሩጫ ብዙዎችን ነው የምታሳትፉት። ትክክለኛ የሩጫ መንፈስም ተከትሎ በውድድር ደረጃ የሚታይም ነገር አለው። ምንድን ነው? እዚህ በዩናይት ስቴትስ በምታካሄዱ ጊዜ የኢትዮጵያው በአንድ ወገን የሚታወቅ ነገር አለው እና ምናልባት ላይከብድ ይችላል። እስኪ ያንተን ሀሳብ አጋራ ነው አድማጮች ከሩጫ በአሜሪካ ወጣኞች ከሶስቱ እንግዶቻችን አትሌት አሰፋ መዝገቡ አቶ ኤርሚያስ አየለና አቶ ጥብቦ አሰፋ ጋር የጀመርነው ወግ ተጀመረ እንጂ አልተቋጨም ሰዓታችን በመገባደዱ ቀሪውን በቀጣይ ፕሮግራማችን ሙሉውንም በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ እግዜር ይስጥልኝ ንጉሴ አክሊሉ በቀደመው የራዲዮ መጽሔት ዝግጅቱ ከአንጋፋው የስፖርት ጋዜጠኛ የንበርበሩ ምትኪ ጋር በጀመረው ወቅት ለምሽቱ ደግሞ ከዛሬ አርባ ዓመታት ወደ ራቀ ዘመን አንድ ልዩ የኦሎምፒክ ስፍራ ይወስዱናል። ዛሬ በሕይወት የሌለውን ያን ማርሽ ቀያሪ በሚል ቁልምጫ የሚታወቅ የዓለማችን ድንቅ የማራቶን ሰው ምሩፅ ይፍጠርን አስደማሚ ክንውንም ያስታውሱናል። ለሁሉም ወደ ቅንብሩ አሉላ ዛሬስ የኔ መስኮት ብቻ ሳይሆን የሰማዩም መስኮት ነው የተከፈተ። የዝናም ድምፁ እግሩ ኮቴው ከተሰማም ሰነባበተ። ዋናው ክረምትም ከስምንት ቀን በላይ ሆነው ከባተ። እግዚአብሔር ዝናሙን ያዘንም ዘንድ ስለ ዝናም መማለድ ግድ ነው ይባላል። ወንዞችንም እስከ ልካቸውና እስከ ወሰናቸው ድረስ እንዲመላ እንደዚያው አንድ ጊዜ የጦሩ እግር ኳስ ቡድን ደጋፊዎች ያደረጉኝን ላጫውትህ ብሎይ ነበር፣ የዛሬ አስራ አምስት ቀን እንግዳዬ የነበረው የስፖርት ጋዜጠኛው ይንበርበሩ ምትኬ። ዝግጅቴን ያበቃሁት ጨዋታ አይን ይገባልና ተጫወት አልኩት፣ መጫወት ጀመረ። በነገራችን ላይ ጨዋታን ጨዋታ ያነሰዋልና ይምበርበሩ የዛሬ 42 ዓመት ተካሂዶ የነበረውን የሞስኮ ኦሎምፒክ ተከታትሏል። ዜናውንም በወቅቱ ለኢትዮጵያ ሬዲዮና ቴሌቪዥን ዘግቧል። ዛሬም በአምስት ሺና በአስር ሺህ ሜትር ሩጫ በአንድ ኦሎምፒክ የሁለት የወርቅ ሜዳይ ባለቤት የነበረውን የምሩፅ ይፍጠርን ብርታት፣ ጥንካሬና አይበገሬነት ያደንቃል። ይምበርበሩ ጋር ነጩ ነጭ፣ ጥቁሩም ጥቁር ነው። ጥሩ የተጫወተን ማድነቅ፣ በመጥፎ ሁኔታ የተጫወተን ደግሞ መተቸት እሱ ዘንድ ያለ ነው። ግብም ከሆነ ግብ ነው በቃ። እስኪ እንደው ይምበርበሩ ይህን የሞስኮን ኦሎምፒክ ታሪክ አጫውተኝ። በደንብ ትዝለኛል። ያው እኔም ሎተሪ ደርሶኝ እኮ አብሬ ይቻለሁ እኮ በአጋጣሚ በኢትዮጵያ ቴሌቪዥን እንትኖች አስተላልፌያለሁ፣ እና የምታደንቀው ሰው ነው። እንደ አንዳንድ ጊዜ በእውነት ሰው ከሰው በጣም የሚለይበት ነገር የምታውቀው በሱ ነው። ምን ያህል ጥንካሬ እንደነበረው በዛን ዘመን እንዳሁኑ አይምሰልህ ንጉሴ። ያን ጊዜ አስር ሺህ ለምሳሌ በማጣሪያ ነው የምታልፈው። ብዙ ሰው ነበር የሚቀርበው። በዛን ዘመን እንዳሁኑ በሚኒማ አይደለም የምትቀርበው እዛው ሜዳ ላይ ተፈትነህ ነው የምታልፈው፣ አሸናፊነትህን የምታስረዳው። ዛሬ ሚኒማ አለ። አሁን አንድ ሚኒማ ደረጃ ላይ ደርሰሃል አንተ ለዛ ውድድር ትበቃለህ ትባላለህ። ያን ጊዜ ግን እዛው ላይ ተፈትነህ ነው ማጣሪያ ሮጠህ ነው። አስር ሺህ ሁለት ጊዜ ሮጧል እሱ። አስር ሺህ አንድ ማጣሪያ አንድ ፋይናል፣ እዛ ሞስኮ ሞስኮ አምስት ሺህ ሁለት ማጣሪያ አንድ ፋይናል። ይታይ እንግዲህ በሳምንት አምስት ጊዜ ነው የሮጠው ምሩጽ። አምስት ጊዜ አልቋል አልቋል። እና መጨረሻ ላይ አስር ሺህ ሲያሸንፍ ከሰውነቱ የሚወጣው ላብ አይደለም የደም ቅሪት ነው የሚመስለው ላብ። እና ያን ያህል ያን ያህል በዛ ሰዓት የተፈተነ ሰው ድሉ የሱን ከድል በላይ ነው። ምሩጽ አንድ ስታይል አለው። አጨራረሱን ሲሮጥ አይተው ከሆነ ውድድሩ ሊያልቅ ሁለት መቶ ሜትር ጋር ከያዘህ በምንም ታሪክ አታሸንፈውም። እሱ ነው የሚያሸንፈው። እርግጠኛ የምትሆነው ያን ጊዜ ሁለት መቶ ሜትር ሲቀረው እንዳንበሳን ፈትልኮ የሚወጣው ከዛ እየተገላመጠ እያየ ነው ያንን የተከተለውን ሰው የሚያሸንፈው። አንጋፋውን ጋዜጠኛ ይንበርበሩ ምትኬን አመስግኜ ልሰናበት። የዛሬ አስራ አምስት ቀን በሌላ ታሪክ፣ በሌላ ወግ፣ በሌላ እንግዳ እንገናኝ። ቸርን ሰንበት። ንጉሴ አክሊሉና እንግዳውን ይንበርበሩ ምትኬን አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችው በመጻፍና በመደወል እንድትሳተፉ እንጋብዛለን። የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14። ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ2225 ና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገሰኞ ከ ከምሽ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅ